የአዲሱ ትውልድ ድምፅ እንደምናመሻችሁ የጋቢና ቪዮ አድማጮች የዛሬ ማክሰኞ ታህሳስ 21 2012 ዓ ምት ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። ከእኛ ጋር ካመሻችሁ ከምትሰሟቸው ጥንቅሮች መካከል የኤክሳይስ ታክስ ፖሊሲ ማሻሻያውም መንግሥት ከበርካታ ባለድርሻ አካላት ጋራ መጠነ ሰፊ የሆነ የማሻሻያ ሀሳቦችና ጥናት በማድረግ ጠቃሚ ውይይቶች ሲካሄዱበት ቁቻ ቤቤ ነበሩ። ኤክሳይዝ ታክስ አዋጁን በተመለከተ ስለተደረገው ውይይት ዘገባ ይዘንላችኋል። በሌላ በኩል የአማራ ልማት ማህበር አልማ ወደ ህዝብ ድርጅትነት እንዲቀየርም ተወስኗል። ይሄ የባከነ ሀይል እርስ በርሱ ተከፋፍሎ ከሚሻፈ በአንድ ላይ ተሰባስቦ አገሩን እንዲያለማ ወገኑን እንዲጠቅም፣ ለእኛም ሀይል እንዲሆን ጠይቃችኋል የሰማችኋቸው የአማራ ክልል ምክትል ርዕሰ መስተዳደር አቶ ዮሐንስ ቧያለውን ነው። ስለ ጉዳዩ በምሽቱ ዘገባ ይዘናል። እኚህንና ሌሎች ጥንቅሮችንም ሰንቀን መጥተናል። እስከ ዝግጅታችን ማብቂያ ድረስ አብራችን ቆዩና ለምሽቱ ያዘጋጀናቸውን ሌሎች ዘገባዎችንም ታዳምጣላችሁ። ፕሮግራሙን በመብራት ኤደን ገረመው አብሬያችሁ አመሻለሁ። በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች ሀብታሙ ስዩም እንደሚከተል ያሰማናል። በምስራቅ አፍሪካ ከዓለም የበዛ የሰርቪካል ካንሰር ወይንም የመሐፀን ጫፍ ካንሰር እንዳለ ዓለም አቀፉ የጤና ድርጅት ገልጸዋል። ይህም መሠረት በማድረግም ኬንያ ባለፈው ጥቅምት ወር ለሴት ልጆች መከላከያ የሚሆን ሰፊ ክትባት ጀምራለች። ክትባቱ የሚ ክትባት መጀመሩ ልጆቻቸው እነሱ ያላገኙትን ዕድል ለማግኘት መቻላቸው እንዳስደሰታቸው የቫይረሱ በሽተኛ ሴቶች መናገራቸው ተዘግበዋል። ኬንያ ለአስር ዓመት ዕድሜ ሴት ልጆች ነጻ የሂውማን ፓፒሎማን ቫይረስ ክትባት እየሰጠች ነው። የተሸኘው የጊኒቢሳው ፕሬዚዳንት ለአዲስ ፕሬዚዳንት ስልጣን በማስረከቢያ ዋዜማቸው ላይ እምባ እየተናነቃቸው ዛሬ ባደረጉት የስንበት ንግግር የወደፊቱ መሪዎች በሀገሪቱ መረጋጋት እንዲያሰፍኑ ጥሪ አቅርበዋል። ጆሴ ማሪዮ ቫዝ ስልጣን ላይ የወጡት ከአምስት ዓመታት በፊት ሲሆን በሀገሪቱ የተረጋጋ ሁኔታ የማምጣት ተስፋ ነበራቸው። ይሁንና የግድያዎችና የመፈንቅለ መንግስታት መፈራረቅ ታሪክ ባላት ሀገር አገዛዛቸው ከሀገሪቱ ምክር ቤት ጋር ንትርክ እንዳልተለየው ተገልጿል። ቫዝ በቴሌቪዥን ባደረጉት ንግግር ስልጣንን በሰላም ስለማስረከቡ ሂደት ሲጠቅሱ በዲሞክራሲያችን ታሪክ አዲስ ምዕራፍ እንጽፋለን ብለዋል። የጊኒቢሳው የምርጫ ኮሚሽን የሁለተኛውን ዙር የምርጫ ውጤትን ነገ ማለዳ ላይ ያስታውቃል ተብሎ ይጠበቃል። የቀድሞው የኒሳን ሞተር ኩባንያ ኃላፊ ካርሎስ ገሆስን ከፍትሕ አልባነትና ከፖለቲካዊ ወከባ ለመሸሽ ወደ ሊባኖስ መሄዳቸውን ገልጸዋል። ጃፓን ውስጥ ገንዘብ አግባብ በጎደለው መንገድ ተጠቅመዋል የሚል በርካታ ክስ ገጥሟቸዋል። አሁን ሊባኖስን ያለውት ጃፓን ያለው ጥፋት ጥፋተኝነትህን ሳያረጋግጥ ወንጀለኛ የሚያደርግህ የፍርድ ስርዓትን ታጋች አልሆንም ብለዋል። በአገሪቱ ሰፊ የዘር አድሎ አለ፣ መሠረታዊ የሰብአዊ መብት አይከበርም። ይህም የጃፓንን ህጋዊ ግዴታና ዓለም አቀፍ ህግን ይጻረራል ሲሉ ካርሎስ ጎስን አክለዋል። አድማጮቻችን፣ ለአሁኑ ያሉን አጫጭር ዜናዎች እነዚህ ናቸው። ዘርዘር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻግራለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገራለን። የኤክሳይስ ታክስ ማሻሻያ ረቂቅ አዋጅ ማህበራዊና ኢኮኖሚያዊ ግቦችን በማሳካት ፍትሐዊ ተጠቃሚነትን ያረጋግጣል ተብሏል። በገቢዎች ሚኒስቴርና በገንዘብ ሚኒስቴር ትብብር የኤክሳይዝ ታክስ ማሻሻያ አዋጅ ላይ ተጨማሪ ሀሳቦችን ለማሰባሰብና ግልጽነትን ለመፍጠር የሚያስችል የፓናል ውይይት በተደረገበት ሰዓት ላይ ነው። ይሄ ነገር የተደረገው ዛሬ በአዲስ አበባ ነው የተካሄደው ውይይቱ ጸሐይ ዳምጠው ዘገባላት ዛሬ የኤክሳይዝ ታክስ ማሻሻያ አዋጅ ላይ የተደረገ ውይይት በንግግር የከፈቱት የገቢዎች ሚኒስትር ወይዘሮ አዳነች አቤቤ ውይይቱ ግልጽነት የሚያስፈልጋቸው ጉዳዮችን ለማብራራትና ተጨማሪ ግብአቶችን ለማካተት የተዘጋጀ መሆኑን ተናግረዋል። ሚኒስትሯ የገቢ አሰባሰቡን ለማሻሻል ና ለማዘመን መንግስት መጠነ ሰፊ ማሻሻዎችን ሲያደርግ ቆይቷል ብሏል። የገቢ አሰባሰቡ እየተሻሻለ መምጣቱ የንግድ ማህበረሰብ የሕግ ተገዢነት ባህሪ እየተለወጠ መምጣቱ፣ ለንግድ ስራ አመቺነት በተደረጉ ማሻሻያዎች የጊዜና የወጪ መቆጠብ የሚታዩ ተስፋ ሰጪ ለውጦችን ማየታችን ሊጠቀሱ ይችላሉ። የኤክሳይስ ታክስ ፖሊሲ ማሻሻያውም መንግስት ከበርካታ ባለድርሻ አካላት ጋራ መጠነ ሰፊ የሆነ የማሻሻያ ሀሳቦችና ጥናት በማድረግ ጠቃሚ ውይይቶች ሲካሄዱበት ቆይተዋል። የኤክሳይስ ታክስ ፖሊሲ ማሻሻያ ጥናት ዓላማዎችም በጥቅሉ ገቢ ማሻሻልና ህብረተሰቡን ጎጂ ከሆኑ ምርቶች መጠበቅ ነው። አዲሱ የኤክሳይዝ ታክስ ማሻሻ ረቂቅ አዋጅ ገቢን በማሻሻል የታለመለትን የኢኮኖሚና ማህበራዊ ለውጦችን በማምጣት ህብረተሰቡን እኩል ተጠቃሚ ያደርጋል ያሉት ወይዘሮ አዳነች የታክሲ መሰረትን በማስፋትና ተደራራቢ ታክስን በማስቀረት የውጭ ንግድ ተወዳዳሪነትን በማሳደግ ከፍተኛ አስተዋጽኦ እንዳለው ተናግረዋል። በመሰረታዊ ፍጆታ ላይ የተጣለው ኤክሳይዝ ታክስ በመቀነስ የኤክሳይዝ ታክስ ማሻሻው ህብረተሰቡን ተጠቃሚ ያደርጋል ያሉት ወይዘሮ አዳነች ሰሞኑን በመሰረታዊ ፍጆታ ላይ የተጣለው ኤክሳይዝ ታክስ ለኑሮ ውድነት ህብረተሰቡን ያጋልጣል ተብሎ ስናፈስ የከረመው ወሬ ሐሰት ነው ሲሉም ተናግረዋል። በፓናል ውይይቱ ላይ የንግዱ ማህበረሰብ ተወካዮች መገናኛ ብዙኃንና ባለድርሻ አካላት ተሳትፏል። ከተሳታፊዎችም ከተነሱ ሀሳቦች መካከል እኔ ይመስለኝ አብዛኛው ህብረተሰባችን ሀምሳ ዓመት አካባቢ በታክስ ፖሊሲ ታክስ እና አስተዳደር በተኛው በታሚ ብሄማ ሰው ነ እና በገንዘብ ሚኒስትርም ሆነ በአስተዳደሩ ላይ ጥንቅ የሆነ ጥናቶች እየተደረጉ ናቸው ወይ የሚለው ጥያቄ ያሳስበኛል። ከተሳታፊዎች ለተነሳው ሀሳብና በህብረተሰቡ ውስጥ ብዥታ ፈጥሯል ላሉት መልስ የሰጡት ደግሞ ዶክተር ኢዮብ ተካልኝ ናቸው፣ የገንዘብ ሚኒስቴር ሚኒስትር ዴታ። በጣም በጥንቃቄ አጠቃላይ ኢኮኖሚክ ኢምፓክት በመፈተሽ የተሰራ ፖሊሲ ነው። ምና የመንግስት ስራ አላፊ በጣም የምኮራበት እያንዳንዱ ስቴክሆልደር ደጋግመን አግኝተን አንዳንዱ ነገር ፖሊሲን አበረስ እስከ መቅረስ ድረስ ነው። ይህ ነው ይሄ አስኪዳ ነው። ይሄ ሃይድሬሽን ግን በተለያ የፖሊሲ ሜኪንግ ፕሮሰስ አዲስ ነው። የእኛም የስራ አደረቦችን የሚነግሩ ይሄ አዲስ ባህል ነው፣ መንግስት ያመጣው አዲስ አሰራር ነው የሚል ነው። በዚህ ረገድ ህዝቡ ይረዳው ይገባል። በጣም ተረድካቂ አጠቃላይ የኢኮኖሚ ፓክቱ ምንድ ነው የሚለው በደም ተፈትሾ ምሳሌ ትላንሳ ለምሳሌ ግብርና ላይ እናተኮስ ስንል ምንድ ነው ማድረግ ያለበት የሚለው አይተ ንፋት ኤክሳይስ ታክስ ፖሊሲ ከማለቁ በፊት አስቸኳይ ከመሆን አንጻር ግብርና የግብርና ግባቶችን ግብርና መሳሪያዎችን በጥሩ ነጻ የማድረጉ ጊዜ ውስጥ የገቢዎች ሚኒስቴር መረጃ እንደሚያመለክተው በፍጆታ ምርቶች ላይ የተጣለው ኤክሳይዝ ታክስ ከበፊቱ የቀነሰ መሆኑን ነው። ለአብነትም ሱካር ላይ ስጣል የነበረው ሰላሳ ስምንት በመቶ የነበረው በአሁኑ 20 በመቶ ይሆናል ተብሏል። በተመሳሳይ በቅንጦት እቃዎችና ምርቶች ላይ ደግሞ ከበፊቱ ከፍ ያለ ታክስ ለመጣል ረቂቅ አዋጁ መዘጋጀቱ ተነግሯል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ። ፀሐይን ለዘገባው እናመሰግናለን። ከ28 ዓመት በፊት የተቋቋመው የአማራ ልማት ማህበር በክልል ውስጥ የሚከናወኑ በተለይ ምጣኔ ሀብታዊና ማህበራዊ እንቅስቃሴዎችን ደጋፊ በሆኑ መርሃ ግብሮቹ ይታወቃል። ከለጋሾችና ና በጎ ፍቃደኞች በሚሰበሰብ ገንዘብ ስራዎችን የሚያከናውነው ማህበሩ በቅርቡ አዲስ ዋና ስራ አስፈጻሚ መርጧል። ወደ ህዝብ ድርጅትነት እንዲቀየርም ተወስኗል። ማህበሩ ከሰሞኑ በዚህ በዋሽንግተን ዲሲ ባዘጋጀው የመተዋወቂያ ና የገቢ ማሰባሰቢያ ዝግጅት ላይ ሀብታሙ ስዩም ተገኝቶ ነበረ። ዝርዝር ጉዳዩን እንዲህ ይነግረናል። ግንቦት 20 ቀን 1984 የተቋቋመው የአማራ ልማት ማህበር በክልል ውስጥ በሚጠቀሱ የልማት እንቅስቃሴዎች ውስጥ ስሙ ተደጋግሞ ይወሳል። በተለይ ደግሞ ትምህርት ቤቶችና የጤና ኬላዎችን በመሰሉ ግንባታዎች ረገድ። ያም ቢሆንም ቅሉ ክልሉ አሁንም ሩቅ መንገድ ይቀረዋል። በክልሉ ከ85% በላይ ትምህርት ቤቶች ከስታንዳርድ በታች ናቸው። እነዚህ ትምህርት ቤቶች ወየፈራረሱ ናቸው ወይም ደግሞ ዳሴ የሚማሩበት ሁኔት አለ ወይም ወንበር የላቸውም። ብርጋዴር ጀኔራል መላኩ ሸፈራው ናቸው። እስከ ባለፈው እሁድ ድረስ በዋሽንግተንና አካባቢዋ የአልማ አስተባባሪ ሆነው ሲሰሩ ሰንብተዋል። ስለዚህ ህብረተሰቡ በአገር ውስጥ የሚያደርገውን ድጋፍ ከአልማ ጋር በመተባበር በመንግስት አቅም ብቻ የማይሸፈን ስለሆኑ ዲያስፖራውም የራስን አስተዋጽኦ እንዲያደርግ ለማድረግ ሰዓት ነው። ባሳለፍነው እሁድ ታህሳስ 192012 ዓ ም በዋሽንግተን ዲሲ የተካሄደው የመተዋወቂያ የአንድነት መፍጠሪያና የሀብት መሰብሰቢያ መድረክ፣ ጄኔራሉ ያነሷቸው ሐሳቦች በተለያዩ ቅርጽና ቀለሞች የተደጋገሙበት ነበር ማለት ይቻላል። የዓለማ ዋና ሥራ አስፈጻሚ መላኩ ፋንታ ከሰሞኑ ወደ አሜሪካ ምድር ምን እግር እንደጣላቸው ከሚያወሱበት እንጀምር። የመጣንበትም ዓላማ አንደኛ አጠቃላይ በክልሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ሁኔታ ላይ መረጃዎችን ሰጥተን ተወያይተን የመፍትሄ ሀሳቦችን ለማቅረብ ነው። ሁለተኛ በኢንቨስትመንት ዙሪያ ያሉትን ፖቴንሻሎች ለማሳየት እና የምትሳተፉበትን መንገድ ለማሳየት ነው። ሶስተኛ፣ በአማራ አቀፍ ልማት ማህበር በመሰባሰብ የሞራል ግዴታችሁን በተለይ ደግሞ በትምህርት ሴክተሩ ያለውን ችግር ለመቅረፍ የበኩላችሁን አስተዋጽኦ እንድታደርጉ በመጨረሻ በአማራ ባንክ ምስረታ ላይ አንዳንድ ሀሳቦች አንስተን በዚህ ላይ ተሳትፎ እንድታደርጉ በተለያዩ ስቴቶች ስንወያይ ቆይተናል። በዕለቱ በክብር እንግድነት የተገኙት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ አልማን የመሰሉ ተቋማትን በተቻለ መጠን መደገፍ ያለውን እርባና ባወሱበት ንግግራቸው የለጋሾችና በጎ አድራጊዎችን ኃይል ለማሳየት የአሜሪካውያኑን ልምድ አካፍለዋል። በአሜሪካን አገር ስላለው የዜጎች በጎ አድራጊ ተሳትፎ በ2018 ያለውን ለማየት ሞክሬ ነበርና አራት መቶ ሃያ ሰባት ቢሊዮን ዶላር በበጎ አድራጎት ድጋፍ በአንድ አመት በአሜሪካ ውስጥ ተለግሰዋል የኢትዮጵያ የአራት ዓመት አጠቃላይ ገቢ ጂዲፒ በላይ ማለት ነው ስለዚህ እንደ አሜሪካ ባሉ የበለጸጉ ሀገራት እንኳን የማህበራዊ ልማት ስራዎችን የሚያካሄዱ ተቋማት በማህበረሰቡ ውስጥ ያላቸውን ጠቀሜታ ስናይ እንደ ኢትዮጵያ ባሉ ታዳጊ ሀገራት ደግሞ እነዚህ የማህበራዊ ልማት ተቋማት የሚኖራቸው ከፍተኛና ለመረዳት አያዳግትም። የአማራ ልማት ማህበር በተለያዩ የአሜሪካ ግዛቶች ቅርንጫፎችን ለማደራጀት በሚያደርገው ጥረት የኢትዮጵያ ኤምባሲ ድጋፍ እንዳልተለየው ያነሱልን የኤምባሲው የዲያስፖራ ዘርፍ አስተባባሪ አቶ ደመቀ ዘመነ። ኢትዮጵያውያንን ለመርዳት ታስበው ለሚቋቋሙ ተቋማት ሁሉ መሰል ድጋፎች እንደሚደረጉ አውስተዋል። በተለይ ከዚህ በፊት የኦሮሞ ልማት ማህበር የልማት ማህበሩ ዋና ስራ አስፈጻሚ መጥተው በርካታ ቻፕተሮችን አደራጅተው ተመልሰዋል። የእኛም አሁን ወደ ሰባት ቻፕተር ነው የተቋቋሙት የተመሰረቱትና ለስራችን እጅግ በጣም አጋዥ ነው የሚሆነው። ከዚህ በተጨማሪ በተለይ ከለውጥ ወዲህ በርካታ የሙያ ማህበራት እንደ ኢትዮ አሜሪካን ፋርማሲውቲካል አሶሲሽን፣ ኢትዮ አሜሪካን ዶክተርስ ግሩፕ የመሳሰሉ ኢትዮጵያ ፕሮፌሽናልስ ታስፋ ቲቸን ሰር ፎር አፍሪካ የመሳሰሉ እነ ቪዥን ኢትዮጵያ በጣም ብዙ ኢኒሽቲቮች እየመጡ ናቸው ያሉ ተነሳሽነቶች እና ይሄን ለኢንቨስት ለስራችን እጅግ በጣም የሚያግዝ በእውቀታቸው በክህሎታቸው ምን እንስራ ምን እናግዝ በሚል ሀሳብ እያመነጩ ጭምር ኢትዮጵያ የሚበጃት ይሄን ነው። ስለዚህ የእኛ መንገድ በዚህ መንገድ መሆን መቻል አለበት። ከእድገትና ሰላም ይልቅ አንደኛው ህዝብ በአንደኛው ላይ እንዲነሳ ኢትዮጵያም እንድትተረማመስ ደንቀራ ናቸው ያሏቸውን በስም ያልጠቀሰዋቸውን አካላት የወቀሱት የክልሉ ምክትል ርዕሰ መስተዳደር አቶ ዮሐንስ ቦያለው በበኩላቸው በሀገራችን ልማት ላይ ትልቅ ተሳትፎ ልታበረክቱ የምችሉ በርካታ ወገኖቻችን እዚህ እንዳላችሁ፣ የባከና ኃይል እንዳለ እርስ በርሱ ተከፋፍሎ ከሚሻፈው በአንድ ላይ ተሰባስበው አገሩን ሊያለማ ወገኑን እንዲጠቅም ለእኛም ኃይል እንዲሆን እንጠይቃቸዋለን። ይሄን ለማድረግ ደግሞ አቅሙ ችሎታው፣ መናበብ የተሳነን ይመስላል። መናበብ ሲሳነን አገራችን ማገዝ ብቻ ሳይሆን ራሳችንን መለወጥ ከባድ ነው። ስለዚህ እንናበብ። በሂደታችን ያየነው ነገር ቢኖር የመናበብ አንድ የመሆን በአንድ ዓላማ የመሰለ ፍላጎቱ ከፍተኛ ሆኖ ነው ያገኙ። ይሄን ነገር ማጠናከር እና ወደ ትክክለኛው ቀልባችን መመለስ እጅግ ያስፈልጋል የሚል ሀሳብ እና አስተያየት ነው ያለ። በዚህ ዝግጅት ላይ በዋሽንግተን ዲሲና አካባቢዋ የአልማ ቅርንጫፍን ለሁለት ዓመታት የሚያገለግሉ አመራሮች ተመርጠዋል። የገቢ ማሰባሰቢያ ዝግጅቶችም ተከናውነዋል። የአማራ ልማት ማህበር ከጥቅምት 1 2012 ዓ ም ጀምሮ የሕዝብ ተቋም እንዲ ሀብታሙን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። የድሬዳዋ ከተማ ሙስሊም ማህበረሰብ በአማራ ክልል ሞጣ ከተማ የተፈጸመውን የመስጂድ ቃጠሎ በማውገዝ ሰላማዊ ሰልፍ ወጥተዋል። በከተማዋ ባለፈው አርብ ተጠርቶ የነበረው ሰልፍ የቁልቢ ገብርኤል ዓመታዊ ንግስ ከተከበረ በኋላ እንዲካሄድ በመወሰኑ ነው ትላንት ሰኞ እለት ሰልፉ የተካሄደው። ሰልፉ ያለምንም ችግር በሰላም መጠናቀቁም ተገልጿል። አዲስ ቸኮል ተጨማሪ አለው ከአራቱ ማዕዘናት የወጣውና በሺዎች የሚቆጠረው የድሬዳዋ ህዝብ ሙስሊም ልዩ ልዩ መፈክሮችን በማሰማት ነበር ወደ ኢድሰላት ሜዳ የተሰባሰበው። በስፍራው የተገኙ የሃይማኖት አባቶችና የፖለቲካ አመራሮች ለተቃውሞ ሰልፈኞች ንግግር አድርገዋል። የድሬዶ አስተዳደር ከንቲባ አህመድ መሐመድ ቡህ በሞጣ ከተማ የተፈጸመውን የመስጅድ ቃጠሎ አውግዘው፣ ህዝበ ሙስሊሙ ግን ምላሹ የክርስቲያኖችን ደህንነት መጠበቅ መሆን አለበት ብለዋል። ይህ አጸያፊ ድርጊት ያደረጉት ሰዎች የአማራ ህዝብም የክርስትናን ሃይማኖትም አይወክሉም። ስለዚህ እነዚህ ወንጀለኞች ለህግ መቅረብ አለባቸው። የእስልምና ሃይማኖት ሰላምን ነው የሚያስተምረው ትግስትን ነው የሚያስተምረው እና ይሄ ሀገራችን ላይ የተከሰተ ያሉ ችግሮች በጥቂት ሰዎች አንዳንድ ጊዜ ብሄር በማጋጨት አልሳካ ሲላቸው ደግሞ ሃይማኖት ለሃይማኖት ለሃይማኖት ማጋጨት ከእንደዚህ አይነት ሰዎች ጥንቃቄ ማድረግ ያስፈልጋል። ወንጀል የሰሩት ወንጀለኞች ደግሞ ለህግ መቅረብ አለባቸው የሚል እንትና ያለን የህግ የበላይነት መከበር አለበት። በሰላም እንደመጣ ነው በሰላም ወደ ቤታችን መግባት አለብን ማለት ነው። አንድ ሙስሊም እስከ አርባ ቤቶች ጎረቤቶቹን መጠበቅ አለበት አርባ ቤት ማለት ነው። አንድ ሰው አርባ ቤት ኃላፊነት አለበት። አርባ ቤት ኃላፊነት አለበት። ስለዚህ እነዛው ነው ሙስሊም ማድረግ ያለበት ማለት ነው። ታዋቂው የሃይማኖት አባት ሼክ አሚኒ ብሮ በበኩላቸው የአማራ ክልል መንግስት የሞጣን ሙስሊሞችን እንዲክስና ደህንነታቸውንም እንዲጠብቅ ጠይቀው፣ የተለያዩ መልኮች አላቸው ግጭቶች የፖለቲካ ኪሳራ የደረሰባቸው ኃይሎች እያስነሱ ነው ሲሉ ወቅሰዋል። ኡመተል ኢስላም የሮናመኸይሰጅሩ ኡመኒ አሁን ያለንበት ጊዜ የፖለቲካ ክስረት የደረሰባቸው አካላት አንድ ጊዜ በብሔር ሽፋን ህዝቡን እያጣሉ፣ በሌላ ጊዜ ደግሞ በሌሎች ሰበቦች ዜጎችን እርስ በርስ እንዲጋጩ ያደረጉት ጥረት አልተሳካም። አሁን ደግሞ ስስ የሆነውን የእምነት ጉዳይ በመምዘዝ ያነገቡትን የሰዓት ኳስ ወደ እኛ ወርውረውታል። እባካችሁ ይህችን የክፋት ኳስ ይዛችሁ አስቀሯት። ክፋትን ያነገቡ ሰዎች የፈጠሯት ናትና እስልምና የሰላም የፍቅርና የአንድነት ሃይማኖት መሆኑና ህዝበ ሙስሊሙም ሌሎችን አቅፎ የሚኖር ህዝብ መሆኑ ልብ ሊባል ይገባል። ከሳምንት በፊት በሞጣ ከተማ ተፈጽሞ የነበረውን የመስጅድ ቃጠሎ በመቃወም ባለፈው አርብ በበርካታ የሀገር ውስጥ ከተሞች የተቃውሞ ሰልፍ የተወጣ ሲሆን፣ በዚህ ዕለት ሰልፍ ሊያካሄዱ የነበረው የድሬዳዋ ነዋሪዎች የቁልቢ ገብርኤል ዓመታዊ ንግስ ከተከበረ በኋላ የተቃውሞ ሰልፍ ለማካሄድ በመወሰናቸው ነበር። ሰልፉ ትላንትና ሰኞ ሊካሄድ የቻለው ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን እናመሰግናለን። አሁን ደግሞ በተለያየ ጉዳዮች ላይ የእናንተን አስተያየቶች የምንሰማበት ሰዓት ላይ ደርሰናል። ለዛሬ ያነሳነው ሀሳብ ስደትን ይመለከታል። ወጣቶች ስደትን በመምረጥ ወደ ተለያዩ የአረብ ሀገራትና ወደ አውሮፓ ለመሻገር ሲሞክሩ ይታያል። ወጣቶች ስደትን እንዲመርጡ የሚያስገድዳቸው ነገር ምንድን ነው ትላላችሁ? መፍትሄውስ አንድ አምላክ በዛ ይባላሉ። ስደትም እንደ መጨረሻ መርት የሚወስድ የሚመስሉ እንድም በስደት ያለፈ ህብረተሰብ ያልተሳካ አካባቢዎች ይኖራል ማለት አለ ትንሽ ዩ ፐርሰንት ሊሳካ ይችላል ማለት እና እዚህ ያለው ማህበረሰብ ልክ እነዚያ ይሳካላቸው እነሱ ለማየት እኔም እንደዚያ ይሳካልኝ ያለ ስራ እንደማይገኝ የታወቀ ነው። ብዙ ቢሮክራሲዎች አሉ አሰራሮች፣ እሱን ሂደት በመሸሽ እመስለኛል አማራጭ መስሎት ማለት ነው። መፍትሄው ደግሞ መንግስት እነዚህን ወጣቶች ይዞ ወደ ስራ መስኩ የሚከትበት እራሳቸውን እንዲችሉ የሚያደርግበትን መፍትሄዎች ዚሆ ሀገር በማመቻቸት መስራት አለበት። ደመቀ ምርጌታ ይባላለሁ። እንግዲህ ስደት የሚመርጠው አንደኛ ከችግራችን አንጻር ነው። የስራ እድል ያለማግኘት ነገር በጣም ይታያል። ወጣቱ በተለይ ያ ነው ለሳት እየደረገ ያለው እና ተምረሽ ራሱ ትጭ ማለት ነው። ከወጣቱ አንጻር የሚታየው ይሄ ነው። ከመንግስትም አንጻር ደግሞ ምንድነው ይባል ነው። ኢትዮጵያ ውስጥ አሁን ላይ ብዙ የሚታየው መፈናቀል ነው። መጋደል ምናምን፣ ይሄ ነገር ስለሆነ እንደ መንግስት ምንድነው ወጣቶችን ተቃጠል አነስተኝ ላይ ማደራጀት፣ እንዲሁም ስራ ማስያዝ እንደ መንግስትም ነው። እኛም በግለሰብ በራሳችን ስራ ፈጣሪ መሆን መቻል አለብን። የተኛ ነገር ደግሞ መንግስት ፖለቲካውን ስቴድ ሊያደርጎልን ስራ ማመቻቸትን ይቀጥልልን። እኔ ቅድስ ለማገብረ መድን ይባላል። ሰዎች ሊሰደዱ የሚችልበት ይ ማስበው ያ የተሻለ ነገር ፍለጋ ነው። ከከተማም ቢሆን ከገጠርም ቢሆን ማለት ነው። ያ የሀገራችንን ሁኔታ እናውቀዋለን። በጣም ደሀ የሚባሉ ሀገራት ላይ ያለ ነው። ያው ከተማም ያለ ሰው የተሻለ ነገር ነው የሚፈልገው። ገጠርን ያለው ሰው ደግሞ ከተማ ያለውን ሰው ያያል። ልክ እንደ ከተማውን ሰው መሆን ይፈልጋል ማለት ስራን ፈጥሮ ከመኖር ይልቅ ወይም ደግሞ በሮቻቸውን ሽጠው ከቶቻቸውን ሽጠው እኮ አውሮፓ ከመሄድ እዚህ ሀገር ምናልባት ንግድም ሊሆን ይችላል ያንንም በሮቻቸውን በማብዛት ምናምን ነገር ሊሆን ይችላል ከመስራት ይልቅ ወደ ውጭ የሚሄዱበት አንድ እውቀት የላቸውም። ማለት እንዴት መስራት ይቻላል፣ እንዴት ማደግ ይቻላል እና የሚለውን እውቀት የላቸውም። ከተማም ደግሞ በተለይ አሁን አሁን ያለው የሀገራችን የመረጋጋት ሁኔታ፣ የጸጥታው አንጻር ሰዎች እየተማሩ አይደለም። ነገ ልጅ ወልጅ የሀገር ነው ወይም አሳድገው የምትዩ አይነት ሁኔታ ላይ ነው ያለ። ነው ያው በተቻለ መጠን ሰላምን ለማር ገብር ቢሰራ አላለው ማለት አሁን አለ። ከመንግስት ባለፈ ግን መፍትሄ ያለው እኛ ጋር ነው ብያስባሉ። እኔ ፍቃደኛ ሰው ይባላለሁ። ሰደዱ ላይ ፎከስ ፈተን እንደዚህ እናወራለን እንጂ ሀገራቸውም እያሉ ሞር ስደት ላይ የሚያተኩሩ የተሻለ ህይወት ለማግኘት የሚያስቡ በጣም ብዙ ሰዎች አሉ። ነት የምናገር ሀገራቸውን እንደ ሀገር ሁላ የማይቆጥሩ በጣም ብዙ ሰዎች እያሰራ ነው። በአቋራጭ መክበርን ብዙ ሰው ተስፋ ያደረገ ነው ማለት ተምሮ ላይክ ሀገር ውስጥ ሰርቶ የሚያገኘው ነገር በጣም አነስተኛ ይሆናል የሚል ነገር ስለሚያይ፣ ለምንድን ለምንድነው እንደዚህ ምደክ ነው ላይክ በአቋራጭ መክበር እየሻልኩ የሚል ትውልድ ነው እየፈራ ያለው እና ሁለተኛ ነገር ላይ ደግሞ ያለው ከረንትሊ ኢትዮጵያ ውስጥ ያለውም ነገር ተምሮ የተሻለ ህይወት መምራት በጣም አስቸጋሪ ይሆናል። በወር ተሰርቶ የሚገኘውን ገንዘብ ማነሰኛ በመሆኑ የተማረ ሰው ላይ ብዙም ለውጥ ስለሌለ ሌላ ቦታ ሄጄ ስንት ቤትን ማጥቼ የሆነ ገንዘብ አገኝ ከዚህ የተሻለ ህይወት ይኖራል የሚል ሀሳብ ነው ያለው እና አሁን ትምህርቱ ኢፌክቲቭ ነው ወይ የሚለው ነገርም በጣም ተት ከተማሩ በኋላ ስራ እንዳያገኙ፣ ክሬቲቭ እንዳይሆኑ፣ ስራ ፈጣሪ እንዳይሆኑ አድርጓቸው አዌርነት መፍጠር ቢችል አንደኛው ሀገሩን እንዲወድ ተማሪ ማድረግ ቢችል ይሄ መጀመሪያው ነው። ሁለተኛ ነገር ላይ ደግሞ ሪሊ መንግስት ኢትዮጵያ ውስጥ ስላሉ ሰራተኝ ተምረውም ቢሆን ይችላል የስራ ኦፖርቱኒቲ መፍጠር ቢችል አሁን ሞር ፎከስ የሚሰጠው ከውጭ ለመጡ ሰዎች ላይ ነው፣ እና ሞር ኢትዮጵያ ውስጥ ለተማሩ ሰዎች ቅድሚያ መሰጠት ቢችል አትሊስት የመከነቱ ልድ ማስቀረት የምንችል ይመስለኛል። ሁላችሁም ሀሳባችሁን ስላካፈላችሁን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኤ ነው። የእናንተ የወጣቶች ፕሮግራም ነው የ በመቀጠል ደግሞ የብሔራዊ ደህንነት ፖሊሲ ቀረጻ ሂደት አሳታፊ እንዲሆን ተጠየቀ። ጥያቄው የተነሳው የስትራቴጂያዊ ጥናት ተቋም በተሰኘ የመንግስት አካል በተሰናዳ የግማሽ ቀን ውይይት ላይ ነው። በተነሳው ሀሳብ ላይም የብሔራዊ ደህንነት ስልቶችን ለመቅረጽ እየተሰራ መሆኑም ተጠቅሷል። መለስካቸው አምሃ ዝርዝር አለው። በሚኒስትር ዴታ ማዕረግ የጠቅላይ ሚኒስትር የብሔራዊ ደህንነት አማካሪ አቶ ተስፋሁን ጎበዛይ ቀደም ሲል በደህንነት ዘርፉ የነበሩ ችግሮችን አስታውሰው አሁን እየተከናወኑ ናቸው ያሏቸውን ባጭሩ አመልክተዋል። የብሔራዊ ደህንነት ምክር ቤት የሚባል አለ። ምክር ቤቱ የተለያዩ አባላት አንዳንዶቹ ቋሚ አባላት አሉት። ስድስት ሰባት የሚሆኑት ሲኔር የመንግስት ኃላፊዎች ቋሚ አባላት ናቸው። የተወሰኑት ደግሞ እንደየጉዳዩ ቅርበት እየቀረቡ ውይይት ይደረጋል ማለት ነው። ስለዚህ አጠቃላይ ስትራቴጂዎች ለመቅረጽ እና የመሳሰሉ ስራዎችን ለመስራት በዚህ ደረጃ የተሰራ ነው። በአጠቃላይም ደግሞ የብሔራዊ ደህንነት አደጋ ወይም አለመረጋጋት ጊዜ እንዴት ነው መመራት ያለበት፣ ምንድን ነው መደረግ ያለበት፣ ማን ምን ማለት አለበት፣ ማን ምን አይነት ኃላፊነት መውሰድ አለበት፣ የሆነ ችግር ሲከሰት ምንድን ነው መደረግ ያለበት የሚለውን ከትንሽ ችግሮች ጀምሮ እስከ ከፍተኛ የብሔራዊ ደህንነት ስጋት ችግሮች ድረስ ሲከሰቱ ምን አይነት መፍትሄ መሰጠት አለበት፣ ምን አይነት አሰራር መከተል አለብን የሚለውን የሚቀርጽ ማዕቀፍ እየተዘጋጀ ነው። በተለይም በመከላከያ ሰራዊት በኩል በአያሌ ዘርፎች እየተሰሩ መሆናቸውን የገለጹት ሚኒስትር ዴታው የሲቪል ቁጥጥሩን ከፍ ለማድረግ እየተከናወነ ነው ያሉትን እንደ ማሳያ አንስተዋል። በመከላከያ ሰራዊት በብዙ ጉዳዮች ላይ እየተሰሩ ያሉ ስራዎች አሉ። በተለይ የሲቪል ቁጥጥር ከፍ ለማድረግ የፋይናንስ ግልጽነት ለማምጣት በውስጥ የሚ ከፍተኛ የሆነ ብር አለ። እሱን ገንዘብ ምን ላይ እንደሚውል እራሱ ሼክ አይደረግም ነበር ከዚህ በፊት በነበረው አሰራር። አንድ ሰው ሚስጥር ነው ብሎ ከወሰነ ሚስጥር ይሆንና በምን ደረጃ በምን ቦታ ምን ላይ ይውላል የሚለው ሳይታይ ነበር የሚቀረው። አሁን ግን እሱን ለመፍታት ብዙ ስራዎች የተሰሩ ነው። ስለዚህ አሁን ያጸድቀው ማለት ነው። ስለዚህ እንዲህ አይነት ነገሮች የተሻለ የፋይናንስ ግልጽነት ለማምጣት የሚያግዙ ናቸው። በደህንነት ተቋማት ለውጥ አካሄድ ላይ በዚህ ጉባኤ ሀሳባቸውን በጥናት መልክ ካቀረቡት ሰዎች መካከል ቀድሞ የመከላከያ ሰራዊት ኤታ ማዦር ሹም የነበሩት ሌትናንት የአሜሪካን ገብረ ትንሳኤ ነበሩ። በጀኔራሉ አገላለጽ የደህንነት ጉዳይ የማይነካው ማህበራዊ ህይወት የለም። ስለሆነም የአንድ ሉዓላዊ ሀገር ማህበረሰብ አባላትን የጋራ ጥቅመሪያ የደህንነት ፖሊሲ እንደሆነ አስረድተዋል። ስለሆነም የብሔራዊ ደህንነት ፖሊሲ ሲቀረጽ አሳታፊ ሂደት እንዲኖረው ማድረግ ዋነኛ ነገር መሆኑን አስምረውበታል። አሳታፊ ሲባል ለስም የሚደረግ ነገር ሳይሆን ዳይቨርጀንት አመለካከት ያላቸውን ሰዎች በአገር ጥቅም፣ በአገር የፖለቲካው ዕድገት፣ በአገር የወደፊት አቅጣጫ የተለያዩ አመለካከት ያላቸውን ሰዎች የሚያሳትፍ በስፋት ማልታይ ኢንተርዲስፕሊናሪ የሆኑ ሰዎች የሚሳተፉበት የሀገራችን ጥቅም፣ ሂስቶሪያንስ፣ ኢኮኖሚስትስ፣ የኢንቴሊጀንስ ሰዎች፣ የወታደር አዋቂዎች በዚህ አይነት መንገድ በጣም አሳታፊ በሆነ መንገድ ኢንቮልቭ ማድረግ አለበት። ያ ኢንቮልቭ አድርጎ ስምምነት ላይ ከተደረሰ በኋላ ደግሞ የፓርላማ ውሳኔ የሆነ መጽደቅ አለበት። የሚደበቅ ነገር አይደለም። ከዚህ ቀደም የተወሰኑ ያክለውም የፖሊሲው ይዘት ምን መሆን እንዳለበትና ለምንስ እንደሚጠቅም አመልክተዋል። አንደኛው ህዝብ የሚስማማበት ኮንስቲቱሽን መኖር ነው። ሁለተኛው ዲስከስ የተደረገ ህዝብ የሚስማማበት ናሽናል ኢንተረስት ተነጥሮ መውጣቱ ነው። ሶስተኛው አሁንም ዲስከስ የተደረገበት ተነጥሮ የወጣ ለኢንተረስታችን ተጻብኦ የሚፈጥሩ የስጋት ኃይሎችን ክሊርሊ ማውጣት ነው። ይህንን በማድረግና ቅድም ባልኩት ፕሮሰስ ኢቮልቭ የሚያደርግ የናሽናል ሴኪሪቲ ፖሊሲ አንድ መንግስት ሌላ መንግስት በመጣ ቁጥር እየተጠራረገ የሚወድቅ ቀጣይነት የሌለው አይሆንም። የሀገርን ጥቅም የሚያስጠብቅ ረጅም ጊዜ መሄድ ነው የሚሆነው። አንድ የበዚህ መንገድ ከወጣ በኋላ ደግሞ ማነጅ ያደራረጉ ከፍተኛ ጥንቃቄ የሚጠይቅ ነው። የስትራቴጂያዊ ጥናት ተቋም መሪ አቶ ሀሊሎያ ሉሌም የመድረኩን ዓላማ ለቪኦኤ ዘርዘር አድርገው አብራርተዋል። እንግዲህ ኢትዮጵያ ውስጥ አሁን ካለው የፖለቲካ ሽግግር ጋር ተያይዞ ከፍተኛ የሆነ የጸጥታ ችግር ተከስቷል። ሽግግሩ እንዲመጣ ካረጋቸው ነገሮች መካከል አንደኛው የጸጥታ ተቋማት ያላቸው ተጠያቂነት፣ ሰብአዊ መብት አጠባበቅ፣ የሀብት አያያዝ ላይ የነበረው ቅሬታ ነው። አንደኛው ችግሩን ያመጣው መጀመሪያ፣ ከዛ አኳያ ምን ያህል መንገድ ደናል። ሁለተኛ ደግሞ ሁኔታ ያክለውም የደህንነት ተቋማት ወይም በተለምዶ አጠራራቸው የጸጥታ ተቋማትን በተመለከተ ህዝቡ ከዚህ ቀደም ከነበረው አጠቃላይ ተመክሮ በፍርሃት እንደሚመለከታቸው አስታውሰው እንዲህ ያሉ መድረኮች በህዝብና በመንግስት አካላት መካከል የነበረውን ግንኙነት ከሚለወጡባቸው መንገዶች አንዱ መሆኑን አስረድተዋል። አቶ ሀሌሉያ እንዲህ ያሉ ሕዝባዊ መድረኮች አሁን የሚመሩት ተቋም ወደፊት በተከታታይ እንደሚያዘጋጅም ግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እንግዲህ አድማጮቻችን፣ ፕሮግራማችንን ጨርሰን እዚህ ላይ ልንሰናበታችሁ ነው። የፈረንጆቹን አዲስ ዓመት ዋዜማ ላይ ነው የምንገኘው። ያንን አስመልክተን ነው ይህን ዘፈን የጋበዝናችሁ። ጋቢና ቪኤ አት ቪኤ ኒውስ ዶት ኮም ብላችሁ ኢሜይል አድርጉልን። ጋቢና ቪኤ ብላችሁ የኢንስታግራም ገጻችን ተከተሉ። ቪኤ አምሃሪክ ብላችሁ በፌስቡክም እንደዚሁ አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያምሸውት ኤደን ገረመው ነበርኩ ከአቀናባሪያችን ሞክቢሊያ ቤሮ ጋር ደናደሩ። We'll body oh. खून रेडिओ सग्लेमेरिक